በመጪው እሁድ በኢትዮጵያውያን አቆጣጠር ሚያዝያ ስምንት ቀን ሁለት ሺ ዘጠኝ ዓመተ ምረት በመላው ዓለም የሚኖሩ ኢትዮጵያውያን የበዓለ ፋሲካን ያከብራሉ። ለሀምሳ አምስት ቀናት በጦም ያሳለፉትም ጦመ ልጓማቸውን በዚያው ቀን ይፈታሉ። በዓሉንም ምክንያት በማድረግ እዚህ አውስትራሊያ የሚገኙ የሃይማኖት አባቶች መልእክቶቻቸውን ለምእመናኑ እንዲህ ሲሉ አድርሰዋል። ብፁዕ አቡነ ጴጥሮስ በአውስትራሊያና ኒውዚላንድ ሀገረ ስብከት ጳጳስ፣ በውጭ በሚገኘው ሲኖዶስ የህዝብ ግንኙነት መምሪያ ኃላፊ የፋሲካን በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት፣ የቸርነት፣ የይቅርታ ባለቤት እግዚአብሔር አምላካችን በምረትህ በቸርነትህ ጠብቀህን አመቱን በሰላም አቆይተህን ይህንን በዓል እንድናከብር ስለረዳህን ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን አምላካችን እግዚአብሔር። እንደገና በዓሉን ደግሞ የሰላም የፍቅር፣ የአንድነት በዓል እንድታደረግልን እንለምንሃለን። በዓለም ዙሪያ ያሉ ወገኖቻችን ሁሉ በምረትህና በቸርነትህ እንድትጎበኛቸው፣ እንድትባረካቸው፣ እንድታጽናናቸው ፈቃድህ ይሁንልን። ክብርና ምስጋና ለተቀደሰ ስም ይሁን ዛሬ የዛሬም ዘወትርም ለዘላለሙ አሚን የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት እንኳን ለታላቁ በዓል በብርሃነ ትንሣኤው በሰላም አደረሳችሁ። በያላችሁበት ሰላማችን ይድረሳችሁ። የእግዚአብሔር ሰላም፣ የእግዚአብሔር ፍቅር ከሁላችሁ ጋር ይሁን። ስለ ትንሣኤ ስናስብ ሁልጊዜ ከህማማቱ ብንጀምር መጀመሪያ መቼም ወደ ትንሳኤ ለመህል ጌታችን ኢየሱስ ክርስቶስ ብዙ መከራ ተቀብሏል። ከልደት እስከ ስቅለት ድረስ ያሉትን የጌታን መከራዎች ብንቆጥራቸው በጣም እጅግ ብዙዎች ናቸው። በተለይ በዚህ ሳምንት የተከናወነው በሐሰት ከመከሰስ ጀምሮ እጅግ በቁጥር የበዛ ግርፋት በመገረፍ ከዚያም በመስቀል ላይ በመሰቀል እጅግ በሚያሳዝን ሁኔታ ጌታ ዋጋ እንደከፈለ እናውቃለን። እሱም ያው መጨረሻው በመስቀል ላይ በመሆን በስቃይ በጣር ራሱን አሳልፎ እንደሰጠ መጽሐፍ ቅዱስ ይነግራል። የሳምንቱ ታሪክም የሳምንቱ ሁኔታም ይህን የሚያስረዳ ነው። ነገር ግን የክርስቶስ ታሪክ ይሄ ሆኖ ቢቀር ክርስቲያኖችም ክርስቲያን መባላቸው ይቀራል። የክርስቲያኖችና የሰው ልጅ ተስፋም ራሱ ጨለማ ይሆን ነበር። እግዚአብሔር አምላካችን ታላቅ አምላክ ስለሆነ፣ የተስፋ አምላክ ስለሆነ ከልደት የጀመረው መከራው በስቅለት ቢደመደምም፣ ነገር ግን የክርስቶስ መጨረሻ ያ ብቻ ባለመሆኑ በትንሣኤ እንደገና ተበሰረ። ስለዚህ ትንሣኤን የምናከብረው በዚህ መከራ ውስጥ ክርስቶስ አልፎ ሞትን ድል አድርጎ ለእኛ አስፈሪ የሆነው ሞት ከሞት ባሻገር ሌላ ህይወት እንዳለ ከመቃር ባሻገር ገነት እንዳለ የተረዳንበት ጊዜ ስለሆነ ትንሣኤ ለክርስቲያኖች ልዩ ትርጉም አለው። ትንሣኤን ስናስብ ራሱ ከሰው ልደት እንኳን ብንጀምር ሰው ለጊዜያዊ ነገር ይወለድና ለዘላለማዊ ነገር ይሞታል። በተለይ ክርስቲያን በዚህ ምድር በሚኖርበት ጊዜ የሚኖርለት ህይወት እንዳለው የምናረጋግጠው በትንሣኤ ነው። ዛሬ በዓለማችን እጅግ በጣም ውስብስብ የሆኑ ነገሮች ስላሉ ዓለም በአስፈሪ እና በአስደንጋጭ ሁኔታ ላይ ነው ያለችው። አሁን ስናይ ከሀገራችን ጀምሮ ጠቅላላ በመካከለኛው ምስራቅ ያለውን ኢብን ሌላው ቀርቶ የሰለጠኑት ዓለማት እንኳን አሁን በአስፈሪ እና በአስደንጋጭ ሁኔታ ነው ያሉት። ክርስቲያኖች ከዚህ ከአስፈሪው ዓለም ባሻገር ህይወት እንዳለ የተረዳንበት የትንሣኤ ነገር ነው። ስለ ትንሣኤ የጌታ ደቀ መዛሙርት ራሳቸው አብረውት የነበሩት ሞት አሸንፎ የቀረ መስሏቸው ደንግጠው ነበር ነበረ። ከዚህም የተነሳ የጌታ ተከታዮች ሴቶቹ ራሳቸው የጌታን ትንሣኤ ረስተው ስለነበረ በሦስተኛው ቀን ወደ መቃብሩ ቦታ ነበር የሄዱት። ከመቃብሩ ቦታ ሲሄዱ ግን ዛሬም እኛ ለእኛ የምስራች የሆነን ያን ጊዜም ለእነዚያ ሴቶች ምስራች ሆኖ እንዲህ የሚል ቃል ተነገራቸው። መልአኩም መልሶ ሴቶቹን አላቸው እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና፣ እንደ ተናገረ ተነስቷልና፣ በዚህ የለም፣ የተኛበትን ስፍራ ኑ እናዩ ብሎ የትንሣኤን ተስፋ ክርስቶስ ከሞት እንደተነሳ ተነሳ መቃብሩን ባዶውን እንደ ቀረ፣ አዎ ጌታ ተነስቶ ህያው እንደሆነ፣ ለህይወን ለዘላለም እንደሚኖር ለደቀ መዛሙርቱ መላይቱ ነገሯቸው። ከዚያ ጊዜ ጀምሮ ክርስቲያኖች ተስፋቸው እግዚአብሔር ነው። በዚህም በምድር የሚኖሩት ጊዜያዊ ህይወት ነው። ነገር ግን ለዘላለም ህይወት ይኖራሉ። ክርስቲያኖች በዚህ ምድር ላይ ሲኖሩ ለዚህ ምድር ለዚህ አለም ለእለት ኑሮ ብቻ አይደለም የሚኖሩ የሚኖሩለት ዘላለማዊ ህይወት አላቸው ለዚህ ነው በዚህ ምድር ላይ በምንኖርበት ጊዜ እርስ በርሳችን ተፈቃቅረን ተከባብረን እና ተደራርተን መኖር ያለብን ምክንያቱም ይሄ ምድር ጊዜያዊ ብቻ ነው መቶ አመት እንኳን ብንቀመጥ መቶ ሀያ አመት እንኳን ብንቀመጥ የሚቆጠር ነገር ነው ነገር ግን ትንሣኤ ዘላለማዊ ህይወት እንዳለ የምንረዳበት ስለሆነ ትንሣኤን ስናከብር ሁልጊዜ በተስፋ ነው በተለይ ምስራቁ ዓለም ከልደት ይልቅ ሞትን ነው የሚያከብረው። ምክንያቱም ልደት ወደ ሞት የምንመጣበት ነው። ሞት ግን ወደ ህይወት የምንሸጋገርበት ስለሆነ ወደ ትንሣኤ የምንሸጋገርበት ስለሆነ ወደ ዘላለም ህይወት የምንሸጋገርበት ስለሆነ ሞት ለእኛ አስፈሪያችንና አስደንጋጫችን አይደለም። ስለዚህ በተለይ በዚህ ሰሞን የግብፅን ክርስቲያኖች አይታችኋል። የሆሳዕናን በዓል እያከበሩ እንዳለቁ ብዙዎች፣ ከአርባ ሰባት በላይ ክርስቲያኖች አልቀዋል። እነዚህ እንግዲህ የተቆጠሩት ናቸው። ብዙ ያልተቆጠሩ በክርስትና ምክንያት የሚሰቃዩ ክርስቲያኖች አሉ። ነገር ግን ይሄ ጊዜያዊ ነው። ወደ ዘላለም ህይወት የሚሄዱ ስለሆነ የትንሣኤ ተስፋ በልባቸው ስላለ ሰውን ሳይጠሉ ነገር ግን በጽናትና በእምነት አምላካቸውን እያከበሩ ሌሎችን ይቅር እያሉ ይሄዳሉ ማለት ነው። የሰማይታት ዘመንም ይሄው ነው። ዛሬም ቢሆን በዘመናችን በየአካባቢው በሚደረገው ችግር ውስጥ እንኳን ብንሆን የትንሣኤ ተስፋ በልባችን ስላለ ሰዎችን አስቀይመን ወይም በሰዎች ተቀይመን ሳይሆን ለሰዎች ይቅርታ እያደረግን በይቅርታ ልብ ሆነን እንድንኖር የሚያስረዳ ነገር ነው ትንሣኤ። ስለዚህ ትንሣኤ የክርስቲያኖች ተስፋ ነው። በተለይ በኢትዮጵያ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ የተከበረ ነገር ነው። ከልደት ይልቅ ትንሣኤ ነው የሚከበረው። ምክንያቱም እንዳልኩት ትንሣኤ የዘላለም ሕይወት ዋስትና ስለሆነ የጌታ መነሳት የእኛ መነሳት ማረጋገጫ ነው። እሱ በኩሩ ነው። እሱ የመከሩ መጀመሪያ ነው። እኛ እንደገና ተነስተን ከእሱ ጋር ለዘላለም የምንኖርበት ማረጋገጫው የጌታ ትንሣኤ ነው። ስለዚህ ትንሣኤ ታላቅ ስለሆነ እንኳን ለዚህ ታላቅ በዓል አደረሳችሁ እንላለን። ያዘናችሁ ባለፈው በሁለት ሳምንት በሀገራችንም የሞቱ ወገኖቻችን የትንሣኤ ተስፋ ስላላቸው እነሱም ይነሳሉ ብለን እናምናለን። አዎ በዚህ ምድር ላይ ተሰቃይተዋል። አዎ በዚህ ምድር ላይ ተስፋ አስቆራጭ ሞት ነው ሞት ነው የሞቱት። የዘላለም ህይወት ደግሞ አለ። ቤተሰቦቻቸውም በዚህ እንዲጽናኑ ያስፈልጋል። ከዚህ ያለፈ ግን ብዙ በዚህ ሰዓት በእስር ቤት ያሉ አሉ። በረሃብ ውስጥ ያሉ አሉ። በተቸገረ አሁን በየአካባቢው እንዳልኩት በዓለም ላይ በጦርነት ምክንያት በየቦታው የወደቁትን ወገኖች እና የሚሰቃዩትን ስንመለከት በእውነት ክርስቲያኑ ማህበረሰብ ለዚህ መተባበር እንዳለበት፣ ትንሣኤን ከማክበር ጋር የሌሎች መጎዳትን ሊያሳስበን እንደሚገባ መልእክትን ማስተላለፍ እፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። በምረቱ በቸርነቱ ጎኝን ባሉ የፍቅር የሰላም የአንድነት ባል ያድርግልን። እግዚአብሔር አምላካችን የዛሬ በሰላም ያድረሰን። አሜን። መላከ ምሕረት አባ ወልደ ጊዮርጊስ አየለ የደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ የትንሣኤን በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ ኢትዮጵያውያን ወገኖቻችን፣ በያላችሁበት እንኳን ለብርሃነ ትንሣኤው በሰላም በፍቅር በአንድነት አደረሰን አደረሳችሁ። ወንጌላዊ ቅዱስ ዮሐንስ እንደተናገረ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን ድል አድርጎ ለሰው ልጆች የፈጸመውን መልካም አርአያነት በሞት የማይገባው አምላክ ስለሚና ስለ እናንተ ብሎ መራራ ሞትን ቀምሶ ክብር ይግባውና ትንሣኤ ነው እናከብረዋለን። ይህንን የምናከብርበት በሌሎች ነገስታትም ሆነ በዓለም ገዢዎች ሁሉ አጥንታቸው ከመቃብራችን ውስጥ ይገኛል። ይኔና የእናንተ ቅዱስ ጌታ አምላካችን ኢየሱስ ክርስቶስ ሙስና መቃብር እንድል አድርጎ እነሆ ለክብርና ለመልካምነት ጠርቶናል። ስለዚህ ትንሣኤውን ስናከብር አንደኛ የተቸገሩትን ኖሮኖቻችን በመርዳት በማሰብ ስለ ሀገራችን በመጸለይ፣ ስለአንድነት፣ ስለህዝቡ በመጸለይ፣ ስለፍቅር በመጸለይ ለህዝባችን ሁሉ ፍትህ ላጣው ፍትህን፣ ሰላም ላጣው ሰላምን እንዲያገኝ ሁሉም በየእምነት ቦታው ሲጸልይ ያስፈልጋል። ይህና የእናንተው አምላክ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። አሁን ደግሞ በኢኮኖሚ በጤና በልዩ ልዩ ስጋዊ ድክመት ያለባቸውን ወገኖቻችንን በዓሉን ስናከብር አብረን እኛ የምንፈልገውን ሁሉ ለእነሱም አብረን በማሳተፍ በዓሉን ማክበር ይጠበቅብናል። እሱ ከሆነ ክርስትናችን እርግጥ የተረጋገጠ የጎላ ይሆናል። አለዚያ ግን ሌሎችም ሳይጾሙ እንደሚፈስጉት ሁሉ እንደዛ እንዳንሆን አሳስባለሁ። በዓሉም ስናከብር ከተሸገሩት ወገኖች ጋር አብረን ቁጭ ብለን ልናከብር ያስፈልጋል። የኔና የናንተን እዳ ተሸክሞ በሞት የማይገባው አምላክ ስለኔና ስለናንተ ሞትን ቀምሶ እና የትንሣኤያችን በኩር ሆኖ ተነስቷል። ክብር ለእርሱ ይሁን። በላለም ኢየሱስ ክርስቶስ ይጠብቀን። በዓሉን የሰላም የበረከት የአንድነት በዓል ያደርግልን። እግዚአብሔር አምላካችን ሕዝባችንን ሀገራችንን ይባርግ። ይህንን የምንኖርበትም ሀገር እግዚአብሔር ይባርግ። በዓሉን የሰላም ያደርግ። እግዚአብሔር ይጠብቅልን። ወንጌላዊ የምሩ ታደሰ ከሜልበርን ዘጻአት ወንጌላዊት ቤተ ክርስቲያንም የፋሲካን በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። በመላው በኢትዮጵያና በውጭ ሀገር ተበትናችሁ ለምትኖሩ ወገኖች በሙሉ እንኳን እግዚአብሔር ለጌታችን ለኢየሱስ ክርስቶስ በመስቀል ላይ ሞትና ትንሳኤ በዓል አደረሳችሁ እያልኩ በራሴና በዘጻአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ስም መልካም ምኞቴን አስተላልፋለሁ። ፋሲካ ማለት በብሉይ ኪዳን በተለይ እስራኤላውያን የሚያስቡበት አንድ ትልቅ ዋና ነገር አለው። እሱም ደግሞ ፓስካ ብለው ይጠሩታል። ማለፍ ወይም ሞት ያለፈበት፣ ህዝቡ ደግሞ ነፃ ያወጣበት ነው። እግዚአብሔር አስር ታምራቶችን ካደረገ በኋላ ፈሮን አልቅም ሲል እግዚአብሔር ለሙሴ የጠቦት ደም በጎበኑና በጥሩ ላይ ቀባ ብሎ የሞት መልአክ መጥቶ ደሙን ባየ ጊዜ አልፎ የፈሮንን የበኩር ልጅ ገድሎ እግዚአብሔር ነጻ ያወጣበትን በዓል የሚያስቡበት እስካሁንም ፋሲካን በእንደዚያ ያከብሩታል። ለእኛ ግን በአዲስ ኪዳን ላለን ፋሲካ በተለየ መንገድ ነው። የሰው ልጅ ከአምላኩና ከፈጣሪው ከእግዚአብሔር በራሱ በደል ባለመታዘዝ ከእግዚአብሔር ተለይቶ ማቀርና በሞት እንዲሁም በሰይጣን ባሪያ ሆኖ ይኖር የነበረውን እግዚአብሔር ፈልጎ እንደገና ከእርሱ ጋር በደም እርቅ ያደረገበትን የምናስብበት በዓል ነው። ነገር ግን አንድ ነገር ልንዘነጋው የማይገባ ነገር ቢኖር የፋሲካ በዓል በዓመት እየተጠበቀ የምንዘክርበት ብቻ ሳይሆን በየቀኑ ሁልጊዜ በሕይወታችን በኑሯችን የእግዚአብሔርን ውለታ እያሰብን እግዚአብሔር የምንከተልበት የምናመልክበት እንዲሁም የምንታዘዝበት ነው። የሰው ልጅ ከአዳም ጀምሮ በኃጢአት የተዘፈቀ ኃጢአተኛ ስለሆነ የኃጢአት ደሞዝ ደግሞ ሞት ስለሆነ ከእግዚአብሔር ተለያይቶ ሲቅበዘበዝ የነበረውን እግዚአብሔር ግን በምሕረቱ ብዛት ስለራራለት ልጁን በመላክ በመንፈስ ቅዱስ ተጸንሶ ከድንግል ማርያም ተወልዶ የሰውን ውርደትና ሐፍረት ተቀብሎ በመስቀል እንዲሞት ከዚያም ከእርሱ ጋር እንዲታረቅ የከፈተበት በር ነው። በመስቀል እግዚአብሔር ሰውን ለመታረቅ እና ለማዳን ሁለት ዋና ነገሮች ተከናውነዋል። አንደኛ እግዚአብሔር ጻድቅ ስለሆነ ኃጢአትን ያለ ቅጣት አልተወ። ስለዚህ የሰው ልጅ መቀጣት የሚገባውን ቅጣት ልጁ እንዲቀጣ በልጁ ጨክኖ በዚህም ጽድቁን ገለጠ። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይለናል ጳውሎስ ሁለተኛ ቆሮንጦስ አምስት ሀያ አንድ ላይ። ሁለተኛው ደግሞ በመስቀል ላይ የተገለጠው ፍቅሩን የገለጠበት፣ ፍቅሩን ያሳየበት፣ ዓለምን የወደደበት ነው። እኛን ለማዳን እግዚአብሔር የከፈለ ዋጋ ቀላል አይደለም። የልጁን ህይወት ነው። እግዚአብሔር እኛን ሲወደን በከንፈር ቃል አይደለም፣ በተግባር ልጁን በመስጠት ነው። ሮሜ ምዕራፍ አምስት ቁጥር ስድስት እስከ ስምንት ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸርሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷል እና ይህም ደግሞ እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይለናል። እግዚአብሔር ፍቅሩን የገለጠበት ዋናው መንገድ ነው፣ ሁለተኛው መንገድ ነው። ስለዚህ የፋሲካ በዓል ለእኛ ለክርስቲያኖች አመት ጠብቆ የሚደረግ ብቻ ሳይሆን የእግዚአብሔርን ውለታ የምናስብበት፣ እንዲሁም ከዛ ያለፈ አመት ጠብቆ ከሚከበር ያለፈ የእግዚአብሔር ውለታ የምናስብበት እግዚአብሔርን የምናመልክበት የምንኖርበት የዕለት ህይወታችን ነው። እግዚአብሔር ስላደረገልን ስለ ታላቅ ውለታው የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን ስለ ሰራልን፣ ስለሰጠን ስጦታ የእግዚአብሔር ስጦታ የተገለጠበት በዓል ስለሆነ ይህንን በዚህ አይነት መንገድ እናስባለን። እግዚአብሔር እናመሰግናለን። ስለዚህ እንዲህ እያልኩ መልዕክቴን አስተላልፋለሁ። በእግዚአብሔር የተወደዳችሁ ወዳጅ ወገኖች በሙሉ እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ይጠብቃችሁ። እግዚአብሔር ኢትዮጵያን ይባርክ ይጠብቃትን። ወንጌላ የምሩ ታደሰ ከሜልቦርን አውስትራሊያ። አሜን። as I am በዓሉን ለምታከብሩ ክርስቲያኖች በሙሉ የሰላምና የጤና ይሁንላችሁ መልካም በዓል ከኤስቢኤስ ራዲዮ ማርታ ጸጋው